ጥሩ ነው። የዘመር ነው። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንመለከተው የመልእክት ክፍል የተመሰረተው በዘዳግም 31 ከቁጥር 1 እስከ 8 ላይ ነው። ቅድም ያነበብኩት ክፍል እና ርዕሴ እግዚአብሔር ሕዝቡን አይተውም እንዲሁም አይጥልም የሚል ነው። በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ብሉይ ኪዳን ውስጥ ብዙ የምንማራቸው ትምህርቶችና ምክሮች አሉ። እነዚህ ብሉይ ኪዳን ውስጥ የምንማራቸው ምክሮችና ትምህርቶች ብዙዎቹ በአዲስ ኪዳንም ላይ ተጠቅሰው እንመለከታቸዋለን እና ዛሬ የምናየው ይሄ መልእክት የተመሰረተው እዚህ ዘዳግም መጽሐፍ ላይ ነው ግን አዲስ ኪዳንም ላይ እና ብዙ መዝሙሮች ላይ እንዲሁም ደግሞ ትንቢቶችም ላይ ተጠቅሶ እንመለከተዋለን። ይሄ ዘዳግም 31 ምናልባት ከዚህ በፊት ስናገር ሰምታችሁ ከሆነ ተከታታይ የሆነ ስብከት ነው። ዘዳ የዘዳግም መጽሐፍ እና ሙሴ ለእስራኤላውያን ያሳለፉትን ታሪክ እንደገና እያነሳ የሰበከበት ስብከት ነው። ሶስት ዋና ዋና ስብከቶች አሉበት። በጣም ረጅም ረጃጅም ስብከቶች ተሰብከዋል። በዓለም ላይ እንደዚህ አይነት ብዙ ህዝብ የሰማው ስብከት የለም። በዓለም ላይ በአንድ ጊዜ ማለት ነው። አንድ ሚሊዮን የሚያህሉ ሰዎች ዙሪያው ሙሴ ዙሪያ ተሰብስበዋል። በዚህ ህዝብ መካከል ነው ይሄ ስብከት ይነገር የነበረው እና ይሄ የመጨረሻው አካባቢ ያለው ስብከት ነው። መዝሙርም አለ። እግዚአብሔር ለሙሴና ለኢያሱ አስተምራት አስተምሮ እንዲዘምሩ ያደረገው መዝሙርም አለ። በመዝሙር ነው የተደመደመው የዘዳግም መጽሐፍ። ግን ይሄ ስብከት እንደ ክለሳ የቀረበ ስብከት ሲሆን ህዝቡ በሙሉ እየሰማ ነው። አሁን እንድትሰሙኝ የምፈልገው ነገር አለ። ቅድም እንዳልኩት በጣም ትልቅ ጉባኤ ነው። የእግዚአብሔር ቃል በሚሰበክበት ጊዜ ለቀልድ፣ ለውዝዋዜና፣ ለማዝናናት ለጩኸት ጊዜ አልነበረም። አሁን ይህ ሁሉ ህዝብ እየሰማ ፉጨት ምናምን አልነበረም። ህዝቡ በሙሉ ጸጥ ብሎ ነው። ምክንያቱም የእግዚአብሔር መንፈስ በህዝቡ መካከል እየተመላለሰ የእግዚአብሔር ሰው በእግዚአብሔር መንፈስ እየተመራ ነው ይናገር የነበረው እና የእግዚአብሔር ቃል ስብከት ወይም ትምህርት ጊዜ ሲሪየስ ነው። በጣም የምር ነው። ቀልድ አይደለም። ዝም ብሎ ነገር አይደለም። ራሱ እግዚአብሔር ራሱ ተገኝቶ ለህዝቡ የሚናገርበት ጊዜ ነው። እና የእግዚአብሔር ቃል ክቡር ነው። ሀሳቡም ክቡር ነው። በከበረ እና በጸጥታ መንፈስ የሚሰማ ነው የእግዚአብሔር ቃል እና የእግዚአብሔር መልዕክት። አሁን ወደ መልዕክቱ መደምደሚያ እየመጣ ነው ሙሴ እና ወደ መልዕክቱ መደምደሚያ ሲመጣ ለዚህ ለእስራኤላውያን ሁለት ቦታ ላይ፣ አንደኛ ለህዝቡ ጠቅላላ፣ ሁለተኛ ለግለሰብ፣ ምን ብሎ ነው የተናገረው እግዚአብሔር አይጥላቸው ደግሞም አይተዋቸው? ብሎ ነው የሚናገረው። በጣም ብዙ ስብከቶች ሰምተዋል። አሁን ወደ ከነአን ሊገቡ ነው። ትልልቅ ቻሌንጆች ሊያጋጥማቸው ነው እና የዚህ ህዝብ ልብ መበርታት አለበት። እግዚአብሔር አይጥላችሁ ቁጥር ስድስት ላይ እንደገና ቁጥር ስምንት ላይ ስትመጡ እግዚአብሔር አይጥልህም አይተውህም ብሎ ለግለሰብ በነጠላ ሲናገር ታያላችሁ። እግዚአብሔር የሚባለው አምላክ ህዝቡን የማይጥልና ህዝቡን የማይተው አምላክ ነው። አሁን ኒ አንድ ጥያቄ አለ ለእናንተ። እዚህ ስላይዱ መጨረሻ ለማየት ትችላላችሁ። እግዚአብሔር ሰው አንድን ሰው ወይም ህዝቡን እንደማይጥል እናንተ በግል ታውቃላችሁ ወይ? እግዚአብሔር እንደማይጥላችሁ ታውቃላችሁ ወይ? ይሄ ጥያቄ እግዚአብሔር እንደማይጥላችሁ እናንተን እንደማይጥላችሁ ገብቷችኋል። እግዚአብሔርን ስትከተሉ እኔ አምናለሁ፣ እግዚአብሔር ህዝቡን አይጥልም። እግዚአብሔር ህዝቡን አይተው በምንም መንገድ በምንም ምክንያት ይሄ የተነገረበት ምክንያት ከዚህ የተነሳ ነው። አሁን እንግዲህ አንደኛው ነጥቤ ላይ ስመጣ፣ የክፍሉ አውድ ላይ ስመጣ እንደገና አንዳንድ ነገሮች እናገራለሁ። ሙሴ የመሰናበቻ ቃል እየተናገረ ነው የሚመስለው፣ ታያላችሁ። ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም፣ እኔ ዛሬ መቶ ሀያ ዓመት ሆኖኛል። ከዚህ በኋላ እወጣና እገባ ዘንድ አልችልም እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል ብሎ ይህንን እግዚአብሔር አይጥላችሁም አይተዋችሁም የሚለውን ነገር ሲናገር እንደ መንደርደሪያ ያቀረበው ቁጥር አንድ የመሰናበቻ ቃል ነው። እኔ መቶ ሀያ ዓመት ሆኖኛል እድሜውን ነው በግልጽ የነገራቸው። እውነት ነው መቶ ሀያ ዓመቱ ነው። ሙሴ በግብፅ ውስጥ ከተወለደ ጀምሮ አርባ ዓመት ነው የኖረው። ተሰዶ በሚዲያም ምድረ በዳ አርባ ዓመት ኖሯል። እንደገና እግዚአብሔር ወደ ግብፅ ልኮት እስራኤላውያንን አውጥቶ አርባ ዓመት በምድረ በዳ ተጉዘዋል ስለዚህ መቶ ሀያ ዓመቱ ነው ልክ ነው መቶ ሀያ ዓመቱ ነው እና በዚህ በመቶ ሀያ ዓመቱ የተናገረው ነገር የእድሜ ገደብ ነክቶኛል እያለም ነው ተመልከቱ ምንድን ነው የሚለው እኔ ዛሬ መቶ ሀያ ዓመቴ ነው ከዚህ በኋላ እንደ ድሮ እወጣና ገባ ዘንድ አልችልም የእድሜ ገደብ አጋጥሞኛል። እውነት እኮ ነው። አንዳንድ ሰዎች እድሜያቸው እየገፋ እንኳን አሁንም ወጣት ራሳቸውን አድርገው ያስባሉ። ጥሩ ነው፣ ጥሩ ነው እንደዛ ማሰብ። ግን ፊዚካሊ እንደዛ አይደለንም። እየደከምን ነው የምንሄደው። አቅማችን እያነሰ ነው የምንሄደው። ድሮ እንደ ልብ የምንሮጥ ሰዎች አሁን አሁን መሮጥ ስንጀምር እስትንፋሳችን ቁርጥ ቁርጥ፣ ወዳው ወዳው ይላል። እና እንደ ድሮ ወጣና እገባ ዘንድ አልችልም እኛ በእድሜ የተገደብንን ቅድም መዝሙር ዘጠናን ያነበብኩበት ምክንያት አሁን ይገባችኋል ብዬ አስባለሁ። መዝሙር ዘጠና ላይ የሙሴ ጸሎት ነው። አሁን እዚህ ጋም የሚናገረው በመንፈስ ቅዱስ ሙሴ ነው። ሙሴ ምንድነው ያለው? ቅድም መዝሙረ ዳዊት መዝሙር ዘጠና ላይ የዘመኖቻችን እድሜ ሰባ ዓመታት ናቸው፣ በብርታት የተነሳ ሰማንያ ዓመታት ቢሆኑ ቢሆኑ እንኳን የነሱ ትምክት ገና ድካምና ሀዘን ነው የእድሜዎቻችን ትምክት። ወዲያውንም ይቆረጣል፣ እኛም ነፍሳችን ከዝጋችን ትለያለች አይነት ንግግር ነው። እኛም እንበራለን እና የሚገርም ነው እድሜያችን የተወሰነ ነው። ዘላለማውያን አይደለንም እዚህ ምድር ላይ እና ቢሆንና እግዚአብሔር ቢረዳን የእግዚአብሔርን ስራ ሰርቶ እንደማለፍ የከበረ ነገር የለም። ግን ሰዎች ሁል ጊዜ ቢኖሩ ደስ እንደሚላቸው ይታሰባል አይደል። ከውድቀት በኋላ ከአዳምና ከሔዋን ውድቀት በኋላ እንደዛ የሚባል ነገር የለም። ሁላችንም አንድ ቀን እናልፋለን። እየደከምን እየደከምን ደግሞ እንሄዳለን እና ለዚህ ይመስለኛል ዘማሪው ተስፋዬ ጋቢሶ ቶሎ ቶሎ ብዬ የእግዚአብሔርን ስራ ልፈጽም ብሎ የዘመረው መዝሙር ይሄ ይመስለኛል። ምክንያቱም ጊዜያችን ያልፋልና እና እዚህ ጋ የአውዱን ስትመለከቱ እግዚአብሔር ደግሞ ዮርዳኖስን አትሻገርም ብሎኛል ብሎም ይናገራል። እግዚአብሔርም ይህን ዮርዳኖስን አትሻገርም። ትልቁ የእስራኤላውያን ተስፋ የሙሴም ተልዕኮ ህዝቡን ዮርዳኖስን አሻግሮ ከነአንን ማውረስ ነበረ። ግን ሙሴ እዚህ ጋ ለህዝቡ እየተናገረ ያለው እግዚአብሔርም እኔን ድካሜ እርጅናዬ ያለ ነገር ሆኖ እንደ ድሮ ወጣና ገባ ዘንድ የማልችል መሆኔ እውነት ሆኖ እያለ ግን ደግሞ እግዚአብሔር ዮርዳኖስን አትሻገርም ብሎኛል። ይህንን ነገር የምናየው ዘህልቁ ምዕራፍ 2 ላይ ነው። ዘህልቁ ምዕራፍ 2 ላይ ብትመለከቱ ከዘዳግም በፊት የነበረው ዘህልቁ ነው። እግዚአብሔር ለእስራኤላውያን ጥያቄ በሙሴ በኩል መልስ እየሰጠ ነው። እስራኤላውያን በጣም ያጉረመርሙ ነበር። በጣም ብዙ ህዝብ መምራት አስቸጋሪ ነው። በምድረ በዳ ጉዞ በየቀኑ ጉዞ ላይ ህዝብ መምራት በጣም አስቸጋሪ ነው እና በዛን ጊዜ ህዝቡ አጉረመረመ። ውሃ እንፈልጋለን፣ በውሃ ጥም ልናልቅ ነው፣ ልትገሉን ነው ብለው ሙሴንና አሮንን እያሱንም በድንጋይ ሊወግሯቸው ፈልገው ነበር እና እግዚአብሔር ተቆጣ ግን መልስ መለሰ። ሙሴ ሂድና ህዝቡ እያየ የእንትኑን ይህንን አለቱን በድንጋይ ምታው አለቱም ውሃ ይሰጣቸዋል ብሎ ተናገረ። ሙሴ ግን ያልተጠበቀ ነገር አደረገ። እግዚአብሔር በሆኑ ከዚህ ከድንጋይ ውስጥ እኛ አለት ውሃ እንደምናወጣላችሁ ታስባላችሁ ወይ ብሎ አለቱን አንድ ጊዜ መምታት የሚገባውን ሁለት ጊዜ መታው እና እግዚአብሔር በጣም ተቆጣ። ያን ጊዜ እዛ ላይ ነው በህዝቡ ፊት እኔን አልቀደሳችሁም እና አንተም አሮንም ዮርዳኖስን ተሻግራችሁ ከህዝቡ ጋር የተስፋ ቃሉ ምድር ልትወርሱ አትችሉም ብሎ ተናገረ። ይሄ ከፍተኛ የእግዚአብሔር ህዝብ ማስጠንቀቂያ ነው። እግዚአብሔር ያዘዘውን ትዕዛዝ ማድረግ ይገባናል። እግዚአብሔር ኃጢአተኞችንና ኃጢአትን ይቀጣል። ለኃጢአተኛም ፍርዱን ያደርጋል። እግዚአብሔር የማያዳላ አምላክ ነው። ሙሴ እዚህ ጋር ኃጢአት ሰርተህ ትልቅ ኃላፊነት፣ ትልቅ ስልጣን፣ ትልቅ ሹመት ተሰጥቶህ ህዝቡን ሁሉ በምድረ በዳ እየመራህ እዚህ ድረስ አድርሰህ እዚህ ጋር ኃጢአት ሰርተህ ኖ ኖ ምንም አይደለም ብዬ አልፋሃለሁ የሚባል ነገር የለም። እዚህ መዝሙር መጽሐፋችን ላይ እኛ ያረምነው አንድ ቃል አለ። ምናልባት ይህንን መዝሙር መጽሐፍ ብታነቡ አመልካለው የሚለው ቁጥር አንድ ነው አመልካለው የሚለው ላይ ድሮ ዘማሪው ሲዘምር ቁጥር ሶስትን ጥፋቴን ሁሉ በፍቅር እያየ ያሳልፈኛል ልጄ እያለ እያለ ነው የዘመረው። ይሄ ስህተት ነው፣ ያሳልፈኛል አይደለም፣ ይቅር ይለኛል ብለን እኛ ረመነዋል። እዚህ ጋር እግዚአብሔር ኃጢአት እያየ ዝም ብሎ ምንም አይደለም እያለ የሚያሳልፍ አምላክ እንደሆነ ማሰብ የስህተት ትምህርት፣ የስህተትም አመለካከት ነው። መጽሐፍ ቅዱሳዊ አይደለም በጭራሽ ስለዚህ እግዚአብሔር ሊቀደስ እግዚአብሔር ሊወደስ እግዚአብሔር ሊከበር እግዚአብሔር ደግሞ ሊወደድ እና ደግሞ እንደሚገባ ልንታዘዘው ይገባል። ስለዚህ ሙሴ የሰራውን ስራ ጠቅሶ እግዚአብሔር ዮርዳኖስን አታልፍም ብሎኛል፣ ስለዚህ ለእናንተ ግን የምናገረው መልእክት አለ እያለ መልእክቱን ከእግዚአብሔር ተቀብሎ እየተናገረ ነው ይሄ መንደርደሪያው አውዱ ነው እና አሁን እግዚአብሔር የሚቀጥለው ነጥቤ እግዚአብሔር በህዝቡ ፊት ይሄዳል አሁን ሙሴ ምንድን ነው እያላቸው ያለው ቁጥር ሁለት ላይ ስትመጡ አምላክ እግዚአብሔር እኔ አልሻገርም ከእናንተ ጋር ግን አምላክ እግዚአብሔር እሱ በፊትህ ያልፋል እሱ እነዚህን አሕዛብ ከፊትህ ያጠፋቸዋል ትወርሳቸውም አለ እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል ብሎ ቁጥር አራትም ላይ እግዚአብሔርን ባጠፋቸው በአሞራውያን ነገስታት በሲዮንና በአግ በምድራቸውም እንዳደረገ ያደርግባቸዋል። ታሪክም ጠቀስ አድርጎ ይነግራቸዋል። አሁንም ዘኍልቍ ምዕራፍ ላይ ምዕራፍ 20 ላይ ስትመለከቱ እነዚህን ታሪኮች ማንበብ ትችላላችሁ 20 21 ላይ እና እግዚአብሔር ሙሴ እየተናገረ ያለው ለእስራኤላውያን የውስጥ ጥያቄ መልስ ነው። እስራኤላውያን ሁልጊዜ ማነው በፊታችን የሚሄድልን የሚል ጥያቄ ሲጠይቁት አያላችሁ። እና ምናልባት ታሪክ ትንሽ ብነግራችሁ ጥሩ ነው። ዘጽአት ምዕራፍ 32 ላይ ሙሴ ወደ ተራራው ወደ ሲና ተራራ ወጥቶ ከእግዚአብሔር ጋር አርባ ቀን ለመቆየት ወጥቶ በነበረበት ጊዜ ልክ የተወሰኑ ሳምንታት እንዳለፉ እስራኤላውያን ተሰብስበው ወደ አሮም መጡና በፊታችን የሚሄዱ አማልክትን ስራልን ብለው ጠየቁት። ያ ሙሴ ምን እንደሆነ አናቅም፣ የትም እንደሄደ አናቅም። ያ ቃል እኮ ሙሴ ተራራው ላይ ወጥቷል ከእግዚአብሔር ጋር ነው ያለው፣ ግን የትም እንደሄደ አናቅም። ስለዚህ በፊታችን የሚሄዱልን አማልክት ስራልን። ይሄ ጥያቄ ነበራቸው። ግን ይህንን ጥያቄ ደግሞ እግዚአብሔር በግልጽ መልሷል። በምድረ በዳ ሌሊት ሌሊት በእሳት አምድ ፊታቸው ይሄድ ነበር፣ ቀን ቀን በደመና አምድ በፊት ለፊታቸው ይሄድ ነበር። ያንን አላስተዋሉም እና እዚህ ጋር ሙሴ የሚነግራቸው ልክ ዘጸአት 32 ላይ ያለውንም ታሪክ እያሰበ በመንፈስ ቅዱስ እየተመራ በፊታችሁ እግዚአብሔር ይሄዳል። የእኔ መኖር እና አለመኖር ምንም ዋጋ የለውም። እግዚአብሔር አምላካችሁ ምን ያደርጋቸዋል? ይመራቸዋል። ዛሬ በፕሮቴስታንት አማኞች ዘንድ ትልቅ የተረሳና የተዘነጋ ነገር ቢኖር እግዚአብሔር ከእኛ ጋር መሆኑን ማመን እና አለማመን ላይ ነው። በኋላም እናገራለሁ። እግዚአብሔር ከህዝቡ ጋር የሚሆን አምላክ ነው። እግዚአብሔር ከእኛ ጋር እንዲሆን የተወሰኑ ሰዎች ምክንያትነትን አይፈልግም። አሁን ሙሴ እኔ ብኖርም ባልኖርም እኔ አልኖርም እንዳውም አልኖርም፣ ግን እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ፍለፊታችሁ ይሄዳል። እነዚህ በቁጥር ሶስት ላይ ያሉትን ነገሮች ለማየት የተወሰኑ መሰረታዊ ነገሮችን መመልከት አለባችሁ። አንደኛው እግዚአብሔር በፊትህ ይሄዳል የሚለውን ህዝቡ ማወቅ አለባቸው። እኔና እናንተ ማወቅ አለብን። እግዚአብሔር እንደ ግብፅ አማልክት አይደለም፣ በቦታ የሚወሰን አንዳንድ ሰዎች አሁንም አሉ አይደል? ልክ የእግዚአብሔርን አንዳንድ ነገር ለማግኘት ኢየሩሳሌም ሄደን ኢየሩሳሌምን ብንጎበኝ፣ አፈሩን ብንልስ፣ ግድግዳውን ብንስም የሆነ ነገር ይሆንልናል የሚሉ ሰዎች አሉ። ይህ የአህዛብ አይነት አምልኮ ነው። እግዚአብሔር እዚህም አለ ነገም አለ። ሁልጊዜም አለ። እግዚአብሔር በፊት ለፊታችሁ ምን ያደርጋል? ይሄዳል። እግዚአብሔር እግዚአብሔር በፊት ለፊታቸው ሲሄድ አይተዋል። ሲመራቸው ሲሄድ ነበር። አሁንም ሙሴ የሚላቸው እኔ ብኖርም ባልኖርም ይሄ እግዚአብሔር ከግብፅ ምድር ያወጣችሁ እግዚአብሔር በፊታችሁ ይሄዳል። በክርስቶስ ኢየሱስ ያዳናችሁ እግዚአብሔር፣ በመንፈስ ቅዱስ የሞላችሁ እግዚአብሔር በፊት ለፊታችሁ ይሄዳል። ግራም ነፈሰ ቀኝ፣ ማንም ተነሳ፣ ማንም ወደቀ፣ እግዚአብሔር በፊት ለፊታችሁ ይሄዳል። ይህንን ማመን በጣም አስፈላጊ ነው። የፖለቲካው ትኩሳት በግራም በቀኝም ይንፈስ አይንፈስ፣ እግዚአብሔር በፊታችሁ ይሄዳል። ይህንን ማመን ለክርስቲያኖች በጣም አስፈላጊ ነው። ሁለተኛ፣ እዚሁ ነጥብ ላይ ቁጥር ሶስት ላይ የሚናገረው ሙሴ አምላክ እግዚአብሔር እሱ እሱ በፊት ይሄዳል ያልፋል ካለ በኋላ እሱ እነዚህን አሕዛብ ከፊት ያጠፋቸዋል፣ ትወርሳቸዋለህ እግዚአብሔር እንደተናገረ እያሱ በፊት ይሻገራል ብሎ በቀደም ዕለት አሞራውያንን እና ምድያማውያንን እንዳጠፋ ፊት ለፊት ያሉትን ጠላቶችህንም እግዚአብሔር ያጠፋል ብሎ እሱ ጠላቶችህን ያጠፋል ብሎ ተናግሯል። አንዳንድ ጊዜ እኔ የክርስትናን እምነት ሳስብ እዚህ ኢትዮጵያ ውስጥ ስመላለስ የተናገርኩት ነገር አለ እና አሁንም ለእናንተም ልንገራችሁ፣ የፕሮቴስታንት እምነት በሰዎች አይምሮ የተሳለው የፍርሃት እምነት አይነት ተደርጎ ነው። ልክ ሰይጣን ጠዋትም ማታም እኛን እየመጣ የሚቀጠቅጠን አይነት እና ሌሊቱም በሙሉ በኢየሱስም በኢየሱስም በኢየሱስም እየተባለ እንዲጮህ አይነት ነው ተደርጎ የተሳለው። እግዚአብሔር ጠላቶቻችንን ራሱ ያጠፋል። በእኛ ውስጥ የሚኖረው እግዚአብሔር እኛ ብቅ ስንል ራሱ በፊት ለፊታችን ስለሚሄድ ጠላቶቻችን ሊቆሙ አይችሉም። ይሄ እምነት ስለሌለን ሁልጊዜ ጊዜ የፍርሃት እምነት ነው የሚመስለን። ሰፈሩ በሙሉ እኔ እና ባለቤቴ እናት፣ እዚህ ያለች የምናቃቸው ሰዎች አሉ አዲስ አበባ ውስጥ ሀያ አራት አመት የኖርንበት ቤት አለ። የራሳችን ቤት አልነበረንም ተከራይተን ነው የኖርን። ያንን ቤት ለመከራየት የሆነ ቤት ሊያስወጡን ሲሉ የሆነ ቤት በቃ ውጡ አሉን ልቀቁ ቤቱን አሉ። ተዝማምቶን የምንኖርበት ቤት ነው እና ቤት እኔ ያው ፓስተር ነኝ እና ወዲያ ወዲህ ይላለው። ስለዚህ እናት እዛ ያለው ትኩሳት ተሰምቷታል። ቤት መቀየር እና እየጸለይን ነበርና አንድ ሰፈር ውስጥ የ24 ዓመት የኖርንበት ቤት አገልጋዮች አሉበት፣ ክርስቲያኖች እና ልክ ሲለቁ እናት እዛ ቦታ ደረሰች። የለቀቁት ለምንድን ነው? ሰይጣን አስጨነቀን ብለው መኖር አልቻልንም። ሰይጣን አስጨነቀን፣ ክርስቲያኖች ሰይጣን አስጨነቀን ብለው ቤት የሚለቁ። እንደዛ አይነት የፍርሃት እምነት እኮ ነው። እና ለነገሩ እግዚአብሔር በእነሱ ሰራና፣ እኛ እዛ ቤት ገባን። ያው ብዙ አመት ኖርንበት። እኛ ከገባንበት ጊዜ ጀምሮ አንድም ቀን ሰይጣን ዝር ብሎ አያውቅም እዛ። ምክንያቱም እኛ አለና፣ ማን ከኛ ጋር አለ? ጌታ ኢየሱስ ከእኛ ጋር አለ። ክብር ሁሉ ለጌታ ይሁን። ስለዚህ ጠላቶቻችንን እኛ አይደለንም የምንዋጋቸው፣ ተዋግተን አናሸንፋቸውም። እሱ ግን ይዋጋልናል። እሱ ነው እሱ ያጠፋቸዋል፣ ይዋጋቸዋል፣ ይመታቸዋል ብሎ የተነገረን እግዚአብሔር ነው። እግዚአብሔር ይዋጋልናል፣ ፍለፊታችን ይሄዳል፣ በእኛ ፊት ይቆምልናል። ጠላቶቻችን በፊታችን አይቆሙም። እግዚአብሔር ይመስገን። ሶስተኛ የተናገራቸው አንተም እነሱን ትወርሳቸዋለህ። የእግዚአብሔር ጠላቶች በእግዚአብሔር ልጆች ይወረሳሉ። ደግሞ ድሮም ተወርሰዋል፣ አሁንም ወደፊትም ይወረሳሉ። በጣም የሚገርም እውነት ነው። እግዚአብሔር ይሄንን በዓይኖቻችን ያሳየናል ብዬ አስባለሁ። ከዛ ቀጥሎ እያሱ እግዚአብሔር በፊታቸው እንደሚሄድ በፊታቸው እግዚአብሔር ይሄዳል፣ እያሱ ደግሞ አብራቸው ይሄዳል። ባለፈው ጠላቶችን እንደመታ አሁንም ደግሞ ወደፊት እግዚአብሔር ይመታል እያለ እግዚአብሔር በፊታችሁ ይሄዳል። እባካችሁ ስሙኝ። እግዚአብሔር በአማኞች ፊት ሁልጊዜ ጊዜ የሚሄድ አምላክ ነው። ሁልጊዜ ማንም እንሁንማ ትናንትና ምን ጀምር ዛሬ ዛሬም ምን ጀምር እምነቱ እግዚአብሔር በፊታችን ይሄዳል፣ ጠላቶቻችንን ይመታል። ይሄ እምነት በልባችን ውስጥ መጻፍና መቀመጥ አለበት። አሁን በሶስተኛ ነጥብ የማስቀምጠው ቀጥታ የመልእክቴ መልእክት አስኳል ወደ ሆነው ወደ ቁጥር ሶስት ነው የእግዚአብሔር መልእክት? እግዚአብሔር በቁጥር ስድስት ላይ መልእክቱን አስቀምጧል። ምን አለ? አሁን ታሪክን አስሶ እግዚአብሔር በፊታችሁ ይሄዳል ካለ በኋላ ቁጥር ስድስት ላይ ሲመጣ፣ ቁጥር ስድስት ሙሉ ላንብብላችሁ። እንደዚህ ይላል፣ ጽኑ፣ ሕዝቡን ነው፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። ተመልከቱ፣ ትዕዛዞች ናቸው። ጽኑ፣ አንድ አይዟችሁ፣ ሁለት አትፍሩ፣ ሶስት ከፊታቸውም አትደንግጡ፣ ምክንያቱም አምላክ እግዚአብሔር እሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም ብሎ መልእክት ላከላቸው። አሁን ይህ መልእክት ነው ልቤ ውስጥ የተቀመጠው። እኛ ያለንበት ዘመን አስጨናቂ ዘመን ነው። ልክ እስራኤላውያን ያለ ሙሴ ከነአን ይታሰባል? እንዲህ ያለ ሙሴ ከዛ ከግብፅ ብዙ የግብፅን አማልክት ስራ አንኮታክቶ የኤርትራን ባህር እጁን ዘርግቶ ከፍሎ በምድረ በዳ ከአለት ውስጥ ውሃ እያወጣ በጣም በሚገርም መንገድ ከሰማይ ዳቦ እየዘነበላቸው የሚሄዱ ሰዎች ያለ ሙሴ ይታሰባል እንዴ? ግብፅ ከነአን ብለው የሚያስቡ የነበሩ ሰዎች ፍርሃት ነበረባቸው ብሎ ማሰብ ጤናማ ነው። ፍርሃት ነበረባቸው። ያስፈራል። ያለ ሙሴ የተስፋ አገር ውስጥ መግባት ያለ ሙሴ መጀመሪያም ሙሴ የተስፋ አገር ውስጥ እግዚአብሔር ሊያስገባችሁ እኔ ልኮኛል እና ተስፋ አገር ውስጥ ላስገባችሁ ነው ብሎ እዚህ ጋር ሲሞት ሙሴ በጣም ያስፈራል። በእርግጥ እያሱ ሊመራቸው ነው፣ ግን ፍርሃት አለ፣ ጥርጥር አለ፣ ድንጋጤ አለ። ብዙ ነገሮች ወደ አእምሯቸው ተመላልሰዋል። አንዳንድ ነገሮችን መጨመር እፈልጋለሁ እዚህ ጋር ብዙ ሕዝብ አንድ ላይ ሲጓዝ አሁን በዚህ በዌስተርን ዓለም ኤጁኬሽን ውስጥ አንድ የሚባል ነገር አለ። ብዙ ሰው ተሰብስቦ እዚህ አንድ ሺህ ሰው ቢኖር አንድ ሺህ ሰው አንድ አይነት ሀሳብ ኖሮት ወደ አንድ አይነት ሀሳብ ሲስማማና ሲመጣ የአንዳንድ ሰዎች አይምሮ በዛ ሀሳብ ውስጥ ዲዞልቭ ያደርጋል ይባላል እና የሆነ ስያሜ አለው። እና ሞብ ተሰብስቦ አሁን አብዮት አደባባይ ወይም ደግሞ ሌላ ቦታ ሰዎች የጸረ መንግስት እንቅስቃሴ እያደረጉ ስብሰባ ላይ ሆኖ ሲጮሁ የሰዎች አይምሮ በዛ ውስጥ ይቀልጣል ይባላል። እንደዚ አይነት ነገር አለ። አሁን እዚህ አንድ ሀያ ሰው ሰላሳ ሰው ተሰብስቦ ወደ ግብፅ እንመለስ ብለው ሲሉ በጣም ብዙ አይነት እንደዛ አይነት ችግሮች ገጥሟቸው ያውቃል የሰዎች አይምሮ ተወስዶ ያውቃል በእንደዚ አይነት ሀሳብ አንዳንዶች አዎ ያምናሉ እግዚአብሔር ፊት ለፊታችን ይሄዳል ብለው አንዳንዶች ግን ይጠራጠራሉ አንዳንዶች ያመነታሉ ይሄ ነገር ሊሆን ይችላል እንዴ ያለ ሙሴ ብዙ ህዝብ የተለያየ አመለካከት በሚኖርበት ጊዜ በእንደዚህ አይነት ጊዜ ነው ሙሴ እየሰበከ ያለው እና ስሙ እናንተ እስራኤላውያን የመጀመሪያው ማበረታቻ ነው እና ማበረታቻው ጽኑ ነው ጽኑ ተመልከቱ ምንድን ያላቸው ጽኑ እናንተ ጽኑ ጽኑ ማለም ማለት ነው አትናወጡ ተረጋግታችሁ ቁሙ በእምነት ተራመዱ ነው የሚለው ጽናት ማለት አለመዋዠቅ ማለት ነው አትዋዥቁ የእግዚአብሔርን ታላቅነትና ክብር በሰዎች አመለካከትና አስተያየት አትለውጡ የሚል አይነት ሀሳብ ነው። ፊት ለፊታችሁ እግዚአብሔር ይሄዳል፣ አዎ ይሄዳል ብላችሁ በዚህ እውነት ላይ ምን አድርጉ የምናደርጋችሁ ቁሙ፣ የሚል ሀሳብ ነው። ይሄ ትዕዛዝ ነው የተሰጣቸው። ማበረታቻ ሁለተኛው አይዟችሁ ነው። መስላይዱ ላይ ታዩታላችሁ። ይሄ አይዟችሁ የሚለውን ቃል ልተረጉሞ ሞክሬ ነበር። ወደ እንግሊዝኛም ልተረጉሞ፣ ወደ አማርኛም ልተረጉሞ ሞክረ። ወደ ኦሮምኛ ልተረጉሞ አልሞከርኩም። አይዟችሁ የሚለውን ቃል መተርጎም በጣም አስቸጋሪ የሆኑ ቃሎች አሉ። ከነዛ ቃሎች አንዱ ነው አይዟችሁ። አይዟችሁ ዳይሬክት ትርጉም የለውም በእንግሊዝኛ ስሞክረው፣ ቺርስ የሚል ትርጉም ነው ያገኘው። ቺርስ ማለት ምን ማለት ነው? ተነቃቁ እንደማለት ነው በእንግሊዝኛ እንደዛ እንደዛ አይነት ይመስላል። ግን እንግሊዝኛው ማመን አችሉም እና ግን ምን ማለት ነው ለእኔ አትጨነቁ፣ ክፉ አይደርስባችሁም፣ ምንም አትሆኑም ብሎ ማበረታታት አይነት ነገር ነው። አይዟችሁ አይዟችሁ ሰዎችን ስንል ክፉ አይደርስባችሁም እና አትጨነቁ እና ግራ አትጋቡ ማለታችን ነው። አይዟችሁ ስንል እንደዛ አይነት ስሜት ነው። አሁን እግዚአብሔር እየተናገራቸው ያለው አይዟችሁ አይዟችሁ ዝንብ ዞር አይልባችሁም እ እኔ ከእናንተ ጋር ነኝ። አይዟችሁ አላቸው እግዚአብሔር። ይህ የአይዟችሁ ጠንከር ያለውን ቃል ደግሞ ቀጥሎ ተናግሯል። አራት ቃሎች ነው የተናገረው። አይዟችሁ ካለ በኋላ አትፍሩ ብሏቸዋል። ካይዟችሁ ጠንከር ያለ ፍርሃትን በእይታው ያደረገ አነጋገር ነው። አትፍሩ። ፍርሃት አለ ግን አትፍሩ። ባካችሁ አትፍሩ። የሚያስፈራው ነገር እናንተ የምትፈሩት ነገር ፍርሃት፣ ያስፈራኛል፣ ያስደነግጠኛል፣ ምናልባት ይሄ ነገር ያሰጋኛል የምትሉት ነገር አያገኛችሁም የሚል ሀሳብ ነው። ፍርሃት አይዋጣችሁ፣ አይውሰዳችሁ፣ አይያዛችሁ። እግዚአብሔር እኮ ነው የሚናገረው። አትፍሩ የሚያደርገውን ስለሚያውቅ እግዚአብሔር ይናገራል። እና አራተኛው ነገር ምንድን ነው? ከፊታቸውም አትደንግጡ። ይሄ ተመሳሳይ እውነታን ደግሞ ደጋግሞ በተለያየ መልክ እንድናየው የሚያደርግ አባባል ነው። ልክ ጽኑ፣ አይዟችሁ፣ አትፍሩ፣ ደግሞ ከፊታቸው ምን አታደርጉ? አትደንግጡ። አራት ተከታታይ ነገር እና እነዚህ ከላይ የተነገሩት ሶስቱ የተነገሩት ከሚጋፈጧቸው ሰዎች ጋር ተያይዘው ነው እና ልክ ከሚጋፈጧቸው ሰዎች ጋር ተያይዘው የተነገረውን ነገር ፊት ለፊት ሲቀርቧቸው የሚኖራቸውን አመለካከት እና ስሜት የሚያሳይ ነው። ፍለፊታቸው ስትቀርቡ ከፊታቸው ምን አታድሩ አትደንግጡ። ድንጋጤ መጥፎ ነገር ነው። እነዛ ሶስቱን ነገሮች ጽናትን፣ እና ፍርሃትን ደግሞም አይዟችሁ የሚለውን ቃል የሚያናጋቸው ነገር ቢኖር ድንጋጤ ነው። ስንደነግጥ ፍርሃትም፣ ብርታትም፣ ጽናትም ይርቀናል። አንዳንድ ሰዎች ሁልጊዜ ደንጋጮች ናቸው። በሁሉ ነገር ይደነግጣሉ። እና እግዚአብሔር የሚለው በመጨረሻ ላይ አራቱም ነገሮች አይኑሯችሁ፣ ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸው ለፊታቸው አትደንግጡ። ግን ምክንያት አለው ወይ አሁን ዝም ብሎ ለሰዎች ይሄ ሲነገር ሰዎች እሺ፣ አዎ፣ አንፈራም አንደነግጥም እና ደግሞ እንጸናለን እና ኦ አይዟችሁ የሚለውን ቃል በእኛ ሕይወት ውስጥ ይሰራል ብለው ይላል ወይ? ብዙ ጊዜ ሰዎች እንደዛ አይሉም። አሁን በርትተው ተጽናንተው ጎብዘው ተጠናክረው በኋላ ሁሉ ነገር ሲከዳቸው ታይቶ ይታወቃል። ግን እግዚአብሔር ይህንን የሚናገርበት ምክንያት አለው። ለምክንያት ብዬ ያስቀመጥኩት ነገር አለ። አሁን ለካ እዚህ ጋ ምክንያት ምክንያቱ እዚሁ ቁጥር ስድስት ላይ ጽኑ፣ አይዟችሁ፣ አትፍሩ ከፊታችሁ አትደንግጡ። ምክንያት አምላክ እግዚአብሔር እሱ ካንተ ጋር ይሄዳል። አምላክ እግዚአብሔር እሱ ካንተ ጋር ይሄዳል። ቅድም አምላካችሁ እግዚአብሔር ፍለፊታችሁ ይሄዳል ነበር የተባለው። አሁን ደግሞ ከእናንተ ጋር ምን ያደርጋል? ይሄዳል። ምን ማለት ነው? አብሯችሁ ይሆናል። ዝም ብሎ ፊት ለፊታችሁ ብቻ እየሄደ ከዙሪያችሁ እና አካባቢያችሁ አይሆንም የሚል ሀሳብ አይደለም፣ ግን አብሯችሁ ነው የሚሄደው። ብቻችሁን ብትሆኑ መደንገጥ ትክክል ነው፣ ግን ብቻችሁን አትሆኑም ነው የሚለው የእግዚአብሔር ቃል። እግዚአብሔር አብሯችሁ ከሆነ እንዴት ትደነግጣላችሁ? እንኳን እግዚአብሔር አሁን እንኳን እግዚአብሔር እዚህ እኛ አለን አይደለም፣ ሁለት ሆነን አንድ፣ የሚያስደነግጡ ሰዎች አሉበት የሚባል ቦታ ሁለት ሆነን ብንሄድ ድንጋጤያችን ምን ይሆናል? ይቀንሳል። ምክንያቱም ሁለት ሆነን አለና፣ እንኳን እግዚአብሔር እግዚአብሔር አብሯችሁ ይሄዳል። ስለዚህ መፍራት የለባችሁ፣ መደንገጥ የለባችሁ፣ መጽናት አለባችሁ አይዟችሁ ሊኖራችሁ ይገባል። እንደዚህ መተርጎም ይከብዳል። እዚህም ጋር አይዟችሁን ግን የሰዎች ችግር ምንድን ነው መሰላችሁ? ብዙ ሰዎች እግዚአብሔር አብሯቸው ለመሆኑ እምነት የላቸውም። አሁን ችግሩ ይሄ ነው። እግዚአብሔር አብሮኝ ነው ብለው ሰዎች ስለማያምኑ ይፈራሉ፣ በሆነው ባልሆነው ይደነግጣሉ፣ ይጨነቃሉ። ሰዎች በሆነ ባልሆነው ቢጨነቁ እግዚአብሔር ከኔ ጋር ይሆናል ብለው ካላመኑ በሆነ ባልሆነው ቢጨነቁ ቢደነግጡ በእውነት አያስገርም። እግዚአብሔር ግን አብሮኝ ነው የሚሉ ሰዎች አይደነግጡም፣ አይፈሩም፣ አይጨነቁም። እግዚአብሔር ከነሱ ጋር እንዳለ ያምናሉና ስወጣ አብሮኝ ይወጣል፣ ስገባ አብሮኝ ይገባል። እንዳውም እኛ እንዲህ የምንለው ነገር ነበረ ድሮ በግድግዳችንም ላይ የጻፍ ነው የድሮ ክርስቲያኖች። ስወጣና ስገባ ስተኛና ስነሳ ስበላና ስጠጣ ስቀመጥና ስነሳ፣ ሁልጊዜ ማን አለ አብሮኛል? እግዚአብሔር፣ እግዚአብሔር አብሮኛል። ለዚህ ነው የጌታ ኢየሱስ ክርስቶስ ስም አማኑኤል ተብሎ የተነገረው። አማኑኤል ምን ማለት ነው? እግዚአብሔር ከማ ጋር? ከእኛ ጋር ነው። እግዚአብሔር ከእኛ ጋር ክርስቶስ ኢየሱስን በማግኘታችን እግዚአብሔር ከኛ ጋር ነው። ስለዚህ አሁን ሙሴ የሚላቸው ምንድን ነው? ጽኑ፣ አትፍሩ፣ አይዟችሁ፣ አትደንግጡ። ምክንያቱስ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ይሄዳል። ይሄንን ካለ በኋላ ነው አሁን እነዛን ሁለት ነገሮች የመልእክቴ ዋና ሀሳብ የሆኑትን ነገሮች የተናገረው። አይጥልህም እና ደግሞ አይተውህም ብሎ ተናገረ። አሁን ለህዝቡ ነው ጠቅላላ የተነገረው። ተመልከቱ፣ በደንብ አስተውሉ፣ አይጥላችሁም ደግሞም አይተዋችሁም። ህዝቡን እንደ አንድ ሰው አድርጎ ነው እየተናገረ ያለው እና መጣል ምን ማለት ነው? መጣል የሚለው ቃል አብሮ አለመሆን፣ ችላ ማለት፣ ጉድጓድ ውስጥ መወርወር፣ አንድ ነገር አንድ ሰው እንዲሰጥም መተው፣ እንደዛ አይነት ነገር ነው። በጠላትም በወዳጅም ፊት ግን እግዚአብሔር ምን አያደርግም? አይተወንም፣ አይወረውረንም፣ ጉድጓድ ውስጥ አይጥለንም። ዝም ብሎ የእናንተ ነገር ግድ የለኝም ብሎ አይልም። የሆነው ነገር ጭንቀት፣ ችግር ሲመጣ ዝም ብዬ የራሳቸው ጉዳይ እላለሁ አይልም። ነው ነገሩ። አይጥላችሁም። እግዚአብሔር እግዚአብሔር ይመስገን። ሰወይ ሊጥሏችሁ ይችላሉ። እግዚአብሔር ግን አይጥልም፣ አይጥልሽም፣ አይጥልህም ነው መልእክቶ። እግዚአብሔር ይመስገን። ምንድን ነው ያለው? ቁጥር ስድስት እግዚአብሔር እሱ ካንተ ጋር ይሄዳል፣ አይጥልህም። ደግሞ ቀጥሎ ምን ብሏል? አይተውህም። ይሄ መተው የሚለውን ቃል ወደኋላ የሂብሩ ትርጉም ወደኋላ አያደርግህም፣ ብቸኛ አያደርግህም፣ ብቻህን አያንከራትትህም፣ ሁሉ እንደማለት ነው። ብቻችሁን አትሆኑም። እግዚአብሔር አይተዋችሁ ነው መልእክቱ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ሕዝቡን የማይጥል የማይተው አምላክ ነው። ግን የሚቀጥለው ነጥቤ የእግዚአብሔር መልእክት ለኢያሱም አለ። አሁን ተመልከቱ። አሁን ቁጥር ስድስትን ጨርሻለሁ። ቁጥር ሰባት ላይ ስትመጡ ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እሷንም ለእነሱ ታወርሳለህና ብሎ የተናገረውን ነገር በደንብ አስተውላችሁ እዩ። ጽና፣ አይዞህ። በፊት የሚሄድ እሱ እግዚአብሔር ነው፣ ከአንተ ጋር ይሆናል፣ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። አሁን ከዚህ በፊት ቁጥር ስድስት ላይ ለህዝቡ ጠቅላላ የተነገረውን ለመሪው ስፔሲፊክሊ ለመሪው ደግሞ በተለየ ለሱ ያው ነገር ለህዝቡ የተነገረው ነገር ለኢያሱ ሲናገር ነው የምታዩት በጣም ይገርማል ለእያሱ በህዝቡ ፊት ከዚህ ህዝብ ጋር ወደ ተስፋይቱ ምድር ትገባለህ፣ ምድሪቱን ለነሱ አንተ ታወርሳቸዋለህ። ይሄ ከፍተኛ ኃላፊነትና ትልቅ ስራ ነው። ስለዚህ ለዚህ ለህዝቡ መሪ የሚከተለው ነገር ሊነገር አስፈልጓል። ይሄ ከፍተኛ ኃላፊነት ነው። መበረታታት ያስፈልገዋል እያሱ እና ስለዚህ ጽና አይዞህ ተብሎ የማበረታቻ ቃል እና ትእዛዝ ተሰጥቶታል። ግን ቁጥር ስምንት ላይ ለህዝቡ የተነገረው ነገር በሙሉ ለኢያሱ ምን የተነገረው? እግዚአብሔር በፊት ይሄዳል፣ ለህዝቡ እግዚአብሔር በፊት ይሄዳል ተብሏል። እግዚአብሔር ከእናንተ ጋር ይሆናል፣ ለሱም እግዚአብሔር ካንተ ጋር ይሆናል ተብሏል። ህዝቡን፣ እግዚአብሔር አይጥላችሁም ተብሏል፣ እሱንም እግዚአብሔር አይጥልህም ተብሎታል። ህዝቡ፣ እግዚአብሔር አይተዋችሁም ተብሏል፣ ለሱም እግዚአብሔር አይተውህም ተብሏል። ህዝቡ አትፍራ ተብሏል። እያሱም አትፍራ ተብሏል። አትደንግጥ ተብሏል ህዝቡ፣ እያሱም አትደንግጥ ተብሏል። በጣም የሚገርም ነው። እኔ በዚህ ላይ አንዳንድ ነገሮችን መናገር ፈልጋለሁ፣ ግን እያሱ ምዕራፍ አንድ ቁጥር አምስትም ላይ ይሄው ቃል ራሱ ተደግሟል። እዚህ እዚህ ስላይዱ ላይ ታይቷላችሁ። በህይወት ዘመን ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም ብሎ ለእያሱ ተናግሯል። አሁን የምናገረውን ነገር ስሙ። በእግዚአብሔር ሕዝብና በእግዚአብሔር ሕዝብ መሪዎች መካከል ያለው ነገር ሁልጊዜ እኩል። አሁን እኔ እዚህ አገለግላለሁ አይደል? እዚህ መድረክ ላይ መጥቼ እስፔሻል ተስፋ ቃል የለኝ ብለ እግዚአብሔር ጠርቶኛል አገለግላለሁ። ግን ከእናንተ ጋር እንደሚሆን እግዚአብሔር ከእኔም ጋር ይሆናል። ከእናንተ ጋር እሆናለው ያለው እግዚአብሔር ከእኔም ጋር እሆናለሁ ብሏል። ከእነሱ ጋር ዝም ብሎ ከአንተ ጋር በተለየ መንገድ የሚባል ነገር የለም። ከናንተ ጋር ይሆናል ለሱም ደግሞ ከአንተ ጋር ይሆናል። ስለዚህ በእግዚአብሔር ቤት ውስጥ ፓስተር ልዩ ነው፣ እኔ ደግሞ ዝቅተኛ ነኝ የሚባል ነገር የለም። አትመኑ። ይሄ አሁን እኛ ጋር ሐዋርያት፣ ነቢያት ምናምን የሚባሉት ስፍራቸውን እዛ ላይ ነው ያስቀመጡት፣ ከሰው የተለዩ ናቸው። እንደውም ሰው በሁለት ሰዓት ፕሮግራም ሲመጣ እነሱ በአራት ሰዓት ነው ፕሮግራም የሚመጡት። ስፔሻል ሰዎች የእግዚአብሔር ሰው ማኖፍ ጎድ ነው የሚሏቸው። እኛ ሁላችንም ማኖፍ ጎድ ነን። እኛ ሁላችንም ይሄ ሁላችሁ እዚህ ጋ እንግዲህ ዘዳግም 31 ላይ እኩል ነው ለሁላችንም የተነገረው እግዚአብሔር ከእናንተ ጋር ይሆናል፣ ከፊት ለፊታችሁ ይሄዳል። እግዚአብሔር አይጥልህም አይተውህም። ጽና፣ አትፍራ፣ አይዞህ፣ አትደንግጥ። ዘ ሴም ቲንግ ለማ ተነግሯል፣ ለእያሱ ተነግሯል። ምንም ብልልጥ የለም። ከዚህ የተነሳ በፕሮቴስታንት እምነት ውስጥ ምን የሚባል ዶክትሪን አለ? ዘ ፕሪስት ሁድ ኦፍ ብሊቨርስ የሚባል ዶክትሪን አለ። እኛ ሁላችንም የእግዚአብሔር ምኖች ነን፣ ካህናት ነን፣ አገልጋዮች ነን። እዚህ ቤተ ክርስቲያን እሁድ ቁጭ ብሎ የእግዚአብሔርን ቃል መስማት የክህነት አገልግሎት አንዱ ክፍል ነው። እግዚአብሔር ይመስገን፣ በጣም አስደናቂ እውነት ነው። ምን አለ ሰዎች ሁሉ ቢሰሙ ይህንን ከሰታቸው እንዲመለሱ የእግዚአብሔርን ቃል ቢሰሙ እና አምስተኛው ነጥቤ ተመሳሳይ መልእክት ለሌሎችና ለእኛ ተመልከቱ። እግዚአብሔር ሕዝቡን የማይጥል ከቶም የማይተው አምላክ ነው። በአዲስ ኪዳን ላይ ያለፈው ሳምንት እዚህ ላልነበራችሁ፣ ዮሐንስ 14 ቁጥር 16 እስከ 18 ላይ ጌታ ኢየሱስ ክርስቶስ ወላጅ እንደሌላቸው አልተዋችሁም፣ ደግሜ ይመጣና እወስዳችኋለሁ ወደ እኔም እወስዳችኋለሁ ብሎ ጌታ ኢየሱስ እግዚአብሔር የማይጥል ደግሞም የማይተው ነው። ወላጅ እንደሌላቸው አልተዋችሁም ብሏል ጌታ ኢየሱስ እግዚአብሔር። አሁንም ብሉይ ኪዳን ላይ ልክ እንደዚሁ ነው የሚናገረው፣ እኔ አልተዋችሁም እንጂ አልጥላችሁም። ዕብራውያን 13 ቁጥር አምስትም ላይ ልክ ራሱ እሱ ራሱ አልጥልህም አልተውህም ብሏል ተብሎ በግልጽ እንደዚሁ ተጽፏል። እና ጥቂት የሌሎች ሰዎችን ሀሳብ ልንገራችሁ። የሰለሞን ጸሎት አንደኛ ነገሥት ምዕራፍ 8 54 እስከ 56 ላይ በተለይ 57 ላይ ያለው ጸሎት እንደዚህ ይላል። እግዚአብሔር ጸሎቱን ሲጸልይ ሰለሞን በሕዝብ ሁሉ ፊት ቤተ መቅደሱ ሲመረቅ እግዚአብሔር የሰማይና የምድሩ ፈጣሪ አስደናቂ አምላክ ድንቅን የሚያደርግ ነው ብሎ እሱ አስደናቂ አምላክ ድንቅን የሚያደርግ አምላክ አይጣለን ብሎ ጸልየዋል። አይጣለን እግዚአብሔር። ለነገሩ እግዚአብሔር አይጥልም፣ እግዚአብሔር አይጥልም፣ ህዝቡን አይጥልም። ግን ጸሎቱ አይጣለን እግዚአብሔር። እኛም በሱ ላይ ልባችንን እናድርግ፣ ይሄ ጸሎቱ ነው። እምነታችን በሱ ላይ ከሆነ፣ ልባችን በሱ ላይ ከሆነ፣ እሱን ብቻ የምንታመን ከሆነ እንደ ቃሉ እግዚአብሔር ማንንም ጥሎ አያውቅም። እኔና እናንተንም አይጥልህንም። እህቴ አይጥልሽም። ወንድሜ አይጥልህም። እግዚአብሔር ይመስገን። ለያዕቆብ እንደገና በዘፍጥረት ምዕራፍ 28 ቁጥር 15 ላይ እንዲህ ብሎ ተናግሮታል። እግዚአብሔር የተለያየ ቦታ የተነገሩ ነገሮችን ነው እንድታስታውሱ በግል። እነሆ እኔ ከአንተ ጋር ነኝ ያለው እግዚአብሔር በምትሄድበት መንገድ ሁሉ እጠብቀሃለሁ ወደዚችም ምድር እመልስሃለሁ የነገርኩንም እስካደርግልህ ድረስ አልተውህምና። እግዚአብሔር ለያዕቆብ የገባለ ቃል ኪዳን አለ። አሁን ሶሪያ ውስጥ ሊሄድ ነው ያዕቆብ ወደ አጎቱ ልጆች ጋር እና እዛ ሄደህ እዛ ሄደህ እስከምትመለስ ድረስ እጠብቅሃለሁ፣ እጠብቅሃለሁ። ደግሞም ምን አላደርግልህም አልተውህም፣ የነገርኩህን እስካደርግልህ ድረስ። የነገረንንም አድርጎ እንኳን እግዚአብሔር አይጥለንም፣ አይተወንም። የነገረንን ነግሮ ያደረገ አድርጎልን የሚጥል አምላክ አይደለም። እስከ መጨረሻው የሚያጸና አምላክ ነው። እግዚአብሔር ይመስገን። እግዚአብሔርን ለሚያምኑ ሰዎች እግዚአብሔር የተናገራቸውና አሁንም የሚናገራቸው ነገሮች አስደናቂ ናቸው። የገባልንን ቃል ኪዳን እስከሚያደርግስ አይተወንም። ካደረገም በኋላ መንግስተ ሰማይ እስከምንገባ አይተወንም። መንግስተ ሰማይ ደግሞ ከማን ጋር ነው የምንሆነው? ከሱ ጋር ነው ምንሆነ። እዛም መተው የሚባል ነገር የለም። እግዚአብሔር አይተወንም፣ እግዚአብሔር አይጥለንም። ስለዚህ ምን እናድርግ? የመጨረሻው ነጥቤ ነው። የጌታ እራት ስለነበረን ትንሽ ጊዜው ሄዷል፣ ግን ሩብ ጉዳይ አካባቢ ነው የምጨርሰው። ወደዛ አካባቢ ጨርሳለሁ። ይህንን ማወቅ ለእኛ ምን ይጠቅማል? በጣም ጠቃሚ ነው ይህንን ማወቅ። እስራኤላውያን የኤርትራም ወደ ከነአን ምድር እንዲገቡ ትጥቅ እየታጠቁ እንደነበረ ሁሉ እኛም የወደፊታችንን እንድንጋፈጠው፣ ይሄ በጣም ጠቃሚ መልእክት ነው። የጌታን ታማኝነት ያሳውቀናል። እሱ ከህዝቡ ጋር ያለውን ህልውና እንድናይ ያደርገናል። በብሉይ ኪዳን ውስጥ እኛ ያየነው ክፍል በዕብራውያንም ውስጥ ተደግሟል። እግዚአብሔር በመከራ ያረጋጋናል በፈተና ያጸናናል። ከእግዚአብሔር ጋር እንደምንራመድ ያሳየናል። በሁለቱም በአዲስ ኪዳንም በብሉ ኪዳንም እግዚአብሔር የሚናገረን ነገር ሰዎችን የሚያስጨንቀው ነገር እኛን እንዳያስጨንቀን ነው። ሰዎችን የሚያስፈራው ነገር እኛን እንዳያስፈራን ነው። ስለዚህ ሰዎች የሚጨነቁበት ነገር እኛን አያስጨንቀን ነው። የሚፈሩበት ነገር እኛን አያስፈራ ምክንያቱም ማከማ ጋር ይሆናል፣ እግዚአብሔር ከኛ ጋር ይሆናል። በፊት ለፊታችን ማን ይሄዳል? እግዚአብሔር ይሄዳል። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን ሕዝብ ለማጽናናት ለማበረታታት፣ በፈተና በችግር፣ በውጣ ውረድ ውስጥ በእግዚአብሔር ላይ ያለን ተስፋ እርግጠኛ እንዲሆን ያደርግልናል። እግዚአብሔር ለሕዝቡ ያለውን የማይናወጥ ፍቅር፣ ጥበቃ እና መሰጠትን ያሳየናል። እግዚአብሔር ይመስገን። የሚያጋጥመን ምንም ይሁን ምን ከሁኔታዎች ውጪ እሱ በህይወታችን ውስጥ ዘላለማዊ ህልውናውን የሚያሳይ አምላክ ነው፣ ከሁኔታዎች ውጪ። ስለዚህ ከዚህ እውነት መንፈሳዊ መጽናናትን፣ ብርታትን ከእሱ ቃል በማግኘት በእግዚአብሔር ቃል መሰረት እንድንጸና፣ አይዟችሁ የሚለው ድምፅ ሁልጊዜ ከእኛ ጋር እንዲሆን እንዳንፈራ በምንምና ከምንም ነገር እንዳንደነግጥ እግዚአብሔር የማይጥል ደግሞም የማይተው አምላክ መሆኑን ልባችን ውስጥ እግዚአብሔር ያስርጽልን። ክብር ሁሉ ለእግዚአብሔር ይሁን። የመጨረሻው መዝሙራችንን ከናንሲ ጋር እንዘምራለን። ቁጥር 17ን ነው የምንዘምረው። ቁጥር 17ን ዘምረን እንጸልያለን።